You're with SBS Radio. አውስትራሊያውያን ቅዳሜ ሴፕቴምበር 21 ታስበው የሚለውን የዓለም አቀፍ አልዘማየር ቀን ምክንያት በማድረግ የደሜንሺያ ተጠቂ ህሙማን እንደምን መከባከብ እንዳለባቸው ቆም ብለው እንዲያስቡ ማሳሰቢያ እየቀረበ ነው። በመስኩ የተሰማሩ ጠበብትም ሆን ተብለው ያልተፈጸሙ አግላይ ድርጊቶች እንኳ ሰዎችን እርዳታ ከማግኘት እንደሚገታና በተለይም በህመሙ የተጠቁ መጤና ወጣቶች በእጅጉ ለተገላይነት ሊጋለጡ እንደሚችሉ ያላቸውን ስጋት እየገለጡ ነው። ጆዲ ፍሬድማን ከአንድ ዐሠርተ ዓመት በላይ ስኬታማ የነበረ የኢንፎርሜሽን ቴክኖሎጂ ንግድ አካሂደዋል። ይሁንና አሁን ኮምፒውተር ለመጠቀም እንኳ ታውከዋል። በ55 ዓመታቸው በደሜንሽያ የተጠቁ ሲሆን ምልክቶቹ የጀመሩት ግና ከዚያ ቀደም ባለ ዕድሜያቸው ነው። ህመሙ አሳድሮባቸው ስላለው ሁኔታ ሲገልጡ ከቶውንም ሥራ አልሰራም፣ አላነብም፣ አልጽፍም። ሊከውነው የሚችለው አንዳችም ነገር የለም። በሕይወት ዘመኔ ውስጥ በእጅጉ አዋኪው ጊዜ ነው ብለዋል። ወይዘሮ ፍሪድማን በሐኪሞቻቸው የተሳሳተ የምርመራ ውጤት ተነግሯቸው ነበር። በአእምሮ ህመም ታሳቢነትም የአእምሮ ጤና ሐኪም ዘንድ ተልከዋል። ሆኖም ያሳይሆን ሳይሆን ሲቀር ሕክምናውን ገቱ። ከሁለት ዓመታት በፊት ግና እምብዛም በሌሎች ላይ የማይከሰት የደሜንሽያ ዐይነት ህመምተኛ ሆነው ተገኙ። አውስትሬልያ ውስጥ የዚያ ዓይነቱ ደሜንሽያ ህመምተኛ የሆኑ አራት መቶ አርባ ሰባት ሺህ ህሙማን አሉ። ከእነዚህ ሕሙማን ውስጥ ከአሥራ ሦስቱ አንዳቸው ዕድሜያቸው በሰላሳዎቹ፣ አርባዎቹና ሀምሳዎቹ ውስጥ ያሉ ናቸው። የአልዘማየር አውስትሬልያ ዋና ሥራ አስፈጻሚ የሆኑት ሜሪ ማኬብ በአብዛኛው የህመሙ ተጠቂ ከሆኑት ውስጥ ይበልጥኑ በተገላይነት የሚጠቁትና እነሱም በግልጽ መናገር የማይሹት ወጣቶች ስለመሆናቸው ሲገልጡ አለመታደል ሆኖ ደሜንሽያ የሚያጠቃው በዕድሜ የገፉ ሰዎችን ብቻ ነው የሚል አፈ ታሪክ አለ ይሁንና እውነት አይደለም እንዲህ ያለው አባባል በተለይም ለወጣቶች የደሜንሽያ ተጠቂ አትመስሉም አይነት እንድምታ አለው እኔም የመዘንጋት ችግር አለብኝ አንተ ደናነ አንቺ ምንም ችግር የለብሽም ይባላሉ ይህ በወጣትነታቸው የደሜንሽያ ተጠቂ ለሆኑቱ አሌ ብለው እንዳይቀበሉት ብርቱ የሆነ ተጽዕኖ የሚያሳድር ነው በማለት ደሜንሽያ በዕድሜ በገፉ ሰዎች ላይ ብቻ የሚከሰት ሕመም አለመሆኑን አሳስበዋል። የደሜንሽያ ሕሙማን የሆኑ እንግሊዝኛ ተናጋሪ ያልሆኑ መጤዎችና አረጋውያን አውስትራሊያውያን መድልዎ እንደሚደርስባቸው ሪፖርቶች ይቀርባሉ። የሲድኒ ዩኒቨርሲቲ የእርጅናና የጤና ተመራማሪ ሊፌይ ሎው በመላው አገሪቱ የመድብለ ባህል የአረጋውያን ክብካቤ ግልጋሎት ሰጪዎች ላይ ትኩረት ሊደረግ እንደሚገባ ሲያመላክቱ ለማየት ተስፋ የምናደርገው ምንድን ነው? ከእንግሊዝኛ ቋንቋ ሌላ ተናጋሪ በሆኑ ማህበረሰባትና በዋነኛው አገልጋሎት ሰጪዎች መካከል የበለጠ ሽርካነትን ነው። ዋነኛ አገልጋሎት ሰጪዎች ከእንግሊዝኛ ውጭ የሚናገሩ ሰራተኞች ሊኖራቸው ይችላል። በተጨማሪም ጎብኚዎች ሊኖራቸው ስለሚችሉ ክብካቤ ለሚያደርጉላቸው እንግሊዝኛ ተናጋሪ ያልሆኑ ሰዎችን እንደምን የተሻለ ግልጋሎቶችን ሊቸሯቸው እንደሚችሉ ልምድ ሊቀስሙ ይችላሉ በማለት ተባብሮ በሽርካነት የመሥራትን ጠቀሜታ ጠቁመዋል። የደሜንሻ ህሙማን የሆኑትን የመርዳቱ ዓላማ የተሻለና ረጅም ሕይወት እንዲኖሩ ማስቻል ነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Tell us what you think. Rate this podcast on iTunes. It helps other people to find us.